ሰላም ጠነስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቤይ መስተናዶ ጀምሯል። ለምሽቱ የያዝ ናቸው እናስተዋውቃችሁ የነጻ ሕግ ድጋፍ አገልግሎትን ለመስጠት በማሰብ የተቋቋመ ነው። አቅም ለሌላቸው ለማህበረሰብ ክፍሎች በየትኛውም የሕግ ጉዳይ ያላቸው ተቀበሊያቸው አጽፎ ይመጡ ነበር። አቅም እንደሌላቸው ጠበቃ መቅጠር አይችሉም። እንደምታውቁት እኛ የሀገር ፍትሕ በጣም ውድ ናት። የሰማችሁት የህግ ባለሙያውን አቶ አማኑኤል ድባቤን ነው። በምሽቱ ማህበረሰባቸውን በማገዝ ላይ ስለሚገኙ ወጣት የህግ ባለሙያዎች እንቅስቃሴ የሚመለከት ዘገባ አብይ ርዕሳችን ይሆናል። ሌሎች አፍሪካነክ ጥንቅሮችም አሉን። ኤደን ገረመ የምሽቱ መሰናዶው በመምራት ብርሃን ሀይሉ ደግሞ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ የዲጂታል እንዲሁም የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ትቆዩ ዘንድ በአክብሮት ጋብዛለን። ዛን የወጣት ህግ ባለሙያዎች ማዕከል ከ9 ዓመታት በፊት ከዲላ ዩኒቨርሲቲ ተመርቀው በወጡ በጎ ፈቃደኛ የህግ ምሩቃን የተመሰረተ ማዕከል ነው። የማዕከሉ የህግ ባለሙያዎች በማዕከላዊ ኢትዮጵያ በሲዳማና በደቡብ ኢትዮጵያ ክልሎች የወንጀልና ፍትሐ ብሔርን ጨምሮ በማናቸውም የህግ ጉዳዮች ላይ በነጻ የማማከርና ና ጥብቅና የመቆም አገልግሎት ይሰጣሉ። ከዚህ በተጨማሪም ለየት ባለመልኩ በሐዋሳ ከተማ ለማህበረሰብ ጠንቅ የሚሆኑ ሁለት የአካባቢ ጥበቃ ጉዳዮች ላይም ለህዝብ ጥቅም በመሟገት ለውጥ ማምጣታቸውን የማዕከሉ ጊዜያዊ ዋና ስራ አስፈጻሚ አቶ አማኑኤል ድባቤ ለአሜሪካ ድምጽ ገልጸዋል። እሳቸውንና እንዲሁም ደግሞ ከማዕከሉ የህግ አገልግሎት ተጠቃሚ የሆኑ አንዲት እናትን አነጋግሬ ያሰናዳውት ዘገባ ቀዳሚው ነው። በ2007 ዓ ም በአስር የዲላ ዩኒቨርሲቲ የህግ ምሩቃን የነፃ የህግ አገልግሎት መስጠት የጀመረው ሚዛን ወጣት የህግ ባለሙያዎች ማዕከል በሲዳማ ማዕከላዊ ኢትዮጵያና በደቡብ ኢትዮጵያ ክልሎች የነፃ የህግ ማማከር አገልግሎትና ጥብቅና የመቆም ስራዎችን ይሰራል። የህግ ባለሙያው አቶ አማኑኤል ድባቤ ከቀደሙት መስራቾች መካከል አንዱ ሲሆኑ እንዲሁም በአሁን ሰዓት ማህበሩን በጊዜያዊ ዋና ስራ አስፈጻሚነት በማገልገል ላይ ይገኛሉ እና ማዕከሉ በዋነኛነት በዛ ጊዜ ጊዜ በሚቋቋሙበት ጊዜ የነፃ ህግ ድጋፍ አገልግሎትን ለመስጠት በማሰብ የተቋቋመ ነው። አቅም ለሌላቸው ለማህበረሰብ ክፍሎች በየትኛውም የህግ ጉዳይ ያላቸው ተቀበላቸው አጽፎ ይመጡ ነበር። አቅም እንደሌላቸው ጠበቃ መቅጠር አይችሉም። እንደምታውቁት እኛ ሀገር ፍትህ በጣም ውድ ናት። ለመናገር እኔም ጠበቃ ስለሆኩኝ አውቀዋለሁ። ለአንድ ጉዳይ የሚጠየቀው ገንዘብ እጅግ በጣም ብዙ ነው። የህግ ጽሁፍን እንዲሁም ማህበሩ እያደገ ሲመጣ ደግሞ የጥብቅና አገልግሎት በተለይ ጠበቃ የሚያስፈልጋቸው ሰዎች ስለነበሩ በተለይ ሴቶች በሚያደርጉት የሙግት ሂደት ላይ በፍርድ ቤት ላይ ቆሞ እነሱን ወክሎ መከራከር አስፈላጊ በሚሆንባቸው ኬዞች ላይም ጠበቃ በማቆም መስራት የጀመረ ድርጅት ነው። ማዕከሉ ከቀበሌ ጠበቃ የማቆም አቅም እንደሌላቸው አስመስክረው ለሚመጡ ለማናቸውም የህብረተሰብ ክፍሎች የፍትሐብሔር እና የወንጀል ጉዳዮችን ጨምሮ የማማከር እንዲሁም የጥብቅና አገልግሎት እንደሚሰጥም አቶ አማኑኤል ይናገራሉ። አሁን ላይ እየሰራ ነው ካለ ሁኔታ ላይ በሁለቱም ዘርፎች ማለት ነው። በወንጀል ጉዳዮችም እየሰራን ነው የምንገኘው፣ በፍትሐብሔር ጉዳዮችም እያገለገልን ነው የምንገኘው። ሁለቱንም የህግ ዘርፎች ነው የምንነካካው ማለት ነው። በተለይ በወንጀል ጉዳይ ላይ አንድ አቅም የሌለው እስረኛ የዋስትና መብቱን ከማረጋገጥ አንጻር እየሰራ ነው ያለነው ስራ አሁን በቅርብ የጀመርነው ወደ አንድ ዓመቱ ሆኖታል። የፈረንሳይ ተራሮ ድርጅት የሚረዳን ነው ኮንሰርት የሆነን የምንሰራው ስራ ነው እና እሱ በጣም ስኬት ነው ብለን ነው የምናስበው። በኢትዮጵያ ደረጃም የመጀመሪያው ነው የሚመስለኝ እስካሁን በወንጀል ጉዳይ ላይ የነጻ ሕግ ድጋፍ አገልግሎት በተለይ በቅድመ ሙግት ሂደት ላይ የነጻ ሕግ ድጋፍ አገልግሎት የሰጠ ተቋም እኔ አላቅም እና ያለኛ በጣም ስኬት ነው። በዋናነትም የቤተሰብና የሴቶች ጉዳዮች እንደሚያጋጥሙ አቶ አማኑኤል ጨምረው ገልጸዋል። የሲዳማ ክልል ነዋሪ የሆኑት የልጆች እናት ወይዘሮ ስምረት አጥላባቸው ስድስት ዓመት በፈጀው የፍቺና የንብረት ክፍፍል ጉዟቸው ማዕከሉ እንዳገዛቸው ይገልጻሉ ያገኘሁት አገልግሎት ምንድን ነው? በባልና ሚስት ንብረት ክርክር ጉዳይ የነጻ ሕግ ድጋፍ አገልግሎት ድጋፍ ሰጪዎች ጠበቃን ይቆመልኝ የሰጠኝ አገልግሎት በጣም ቆንጆ ነገር ነው። ምክንያቱም እኔ በዚህ በቤተሰብ ጉዳይ በፍቺ ጉዳይ ከፍቺ በኋላ ባለው ክርክር ጉዳይ ስድስት ዓመት ነው ከኔ ጋራ የቆዩት በማማከር፣ በማገልገል፣ በመጻፍ፣ በማባዛት እንደገና የተከላካይ ጠበቃ ሆነው በመቆም ለስድስት አመት ያህል አገልግለውኛል ብዙ እናቶችን ይረዳሉ እናቶችን ያገለግላሉ ሌሎች ወንዶችንም አይቻለሁኝ እንደዚህ አይነት የተለያየ ክርክር ያለባቸውን ሚዛን ወጣት የህግ ባለሙያዎች ማዕከል የተለያዩ የመብቶች ስልጠና መስጠት አንደኛው ምግባሩ ሲሆን አቶ አማንኤል በተለይም በሐዋሳ ፓርኮች ውስጥ የአሰሪና የሰራተኛ ህግን በተመለከተ ስልጠናዎችን ሰጥተናል ይላሉ ያ በተለይ የግንዛቤ ማስጨበጫ በሰፊ የሰራ ነው ሐዋሳ ኢንዱስትሪያል ፓርክ ላይ ላሉ ሰራተኞች በተለይ ፓርኩ በተቋቋመባቸው ጊዜያቶች ከፍተኛ የሆነ የመብት ረገጣም ስለሚካሄድ እዛ የሚገቡት አብዛኞቹም በገጠር አካባቢ የሚመጡ ስለሆነ ስላላቸው መብት አያውቁም። አሰሪውም ቢሆን ይህንን መብት አይነግራቸውም፣ ምን አይነት መብት እንዳላቸው ኢቨን ኮንትራት ራሱ የማግኘት ውል ራሱ የማግኘት መብት እንዳላቸው ራሱ አያውቁም። ስለዚህ ይህንን ጉዳይ በተለይ ከኬር ኢትዮጵያ አለ፣ ኤንጂኦ ነው አዋሳ ላይ የሚሰራ፣ ከነሱ ጋር በመሆን ወደ ሶስት መቶ ለሚጠጉ ሴቶች ምን አይነት መብት እንዳላቸው፣ ስራ ላይ ያላቸውን መብቶች ስልጠና ሰጥተናል። በተከታታይ አንዳንድ መድረኮች ላይም ተጋብዘን እስ በዚህ ጉዳይ ላይ ስልጠና ስጡ ተብለን እየሄድን የግንዛቤ ማስጨበጫ ህጉ ምን ይላል ወደሆነ ተግባር ውስጥ ከመግባታቸው በፊት ምን አይነት ነገር ማወቅ አለባቸው የሚሉትን ነገሮች እንሰጣለን። ያው ይህንን ነው በዋነኛነት ግንዛቤ ማስጨበጫ የምንለው። ከዚህ በተጨማሪም ለህዝብ ጥቅም የሚደረጉ ሙግቶች ላይ ከቅርብ ጊዜ ወዲህ ማህበረሰቡን ወክለው መሟገት መጀመራቸውንም አስታውቀዋል። ግን ይሄ ስትራቴጂ ሊቲጌሽን የሚባለው ወይም በእኛ አገር ለህዝብ ጥቅም ተብሎ የሚደረጉ ሙግቶች አሉ እና ያ ደግሞ ምናልባት ያ ጉዳይ አብዛኛው ማህበረሰብ እየጎዳው ሊሆን ይችላል እና እየጎዳው በሚሆንበት ጊዜ ላይ አንድ ሰው ይመለከተኛል ያለ ሰው ያንን ይዞ ፍርድ ቤት መቅረብ የሚችልባቸው እድል የሚሰጡ ህጎች አሉ። ለምሳሌ አሁን ሐዋሳ ላይ አንድ ያስወሰንነው ውሳኔ አለ ከዲፌንድ ኤንቫይሮንመንት ወይም ቁምላ አካባቢ ከሚባል ድርጅት ጋር በመሆን የአካባቢ ብክለት ላይ ማለት ነው። ቆሻሻ መጣያ አለ በዛ ቆሻሻ መጣያ ላይ በጣም ብዙ ሺ ህዝብ ይኖራል። ስለዚህ በዛ ቆሻሻ ምክንያት እጅግ በጣም ብዙ የጤና እክሎች እየደረሱ ነው የሚገኙት። ስለዚህ የእነዚህን ህዝብ ጥቅም ለማስጠበቅ ብለን ፍርድ ቤት ሄደን ክስ ከፍተን ያስወሰናቸው ውሳኔዎች አሉ። ከአካባቢ ሙግት ጋር በተገናኘ ማለት ነው። ያም እንደውም በኢትዮጵያ ደረጃ የመጀመሪያው ነው የሚመስለኝ ከኢንቫይሮንመንታል ጉዳዮች ጋር በተገናኘ ስለዚህ እንደዚህ አይነት ችግሮች አሉ። ብዙ ጊዜ አሁን አዋሳ ላይ ለምሳሌ ሁለት ኬዞችን አስወስነናል። የሚዛን ወጣት የህግ ባለሙያዎች ማዕከል ጊዜያዊ ዋና ስራ አስፈጻሚ አቶ አማኑኤል ድባቤ ማህበሩ የበጎ ፈቃደኛ የህግ ባለሙያዎች ፍላጎቱ ከፍተኛ መሆኑን በመግለጽ በህግ ሙያ የተመረቁ ወጣቶች በበጎ ፈቃደኝነት አባል ሆነው እንዲያገለግሉም ጥሪ አድርገዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደንገረመው ከዋሽንግተን ዲሲ። ለእኛ የወጣቶች አገልግሎት የከፍተኛ ትምህርት ተቋማትን ለመቀላቀል ህልም ያላቸውን ተማሪዎች ለማገዝ የሚንቀሳቀስ የትውልደ ኢትዮጵያውያን ተነሳሽነት ነው። እስካሁን ድረስ ከ150 በላይ ተማሪዎችን በአስፈላጊ ምክሮችና ስልጠናዎች ካለሙበት እንዲደርሱ ያገዘው አገልግሎቱ የተመሰረተው የከፍተኛ ትምህርት እድልን ለማግኘት የሚገጥሙ ውጣ ውረዶችን ለማቅለል ባለሙ ወጣት ትውልደ ኢትዮጵያውያን ነው። ይህ ዘገባ ከሳምንታት በፊት የቀረበ ነበረ ለወጣቶች ይጠቅማል። በሚል ሊደገም ታስቧል። ሀብታሙ ስዩም ከመስራቾቹ ጋር ያደረገውን ቆይታ በመቀጠል የምናቀርብ ይሆናል። እኔ አማኔ ላይ ያነው ባለው አንዱ የፕሮግራም መስራች እና በአሁኑ ሰዓት ደግሞ የፕሮግራም ኮኦርዲኔተር ነኝ። ከዩኒቨርሲቲ ሮችስተር ቶኒኮኒ የተመረኩት በአሁኑ ሰዓት ደግሞ ማስተርሴን እየሰራ ያገኛለው። ወደፊት ጎሌ ወይም ሜዲካል ስኩል ሄር ማሳለ አለንኪዳ መስጋን ባላለው ውስጥ የኢቦርድ አባል ነኝ። ከጀመርኩ ሶስት ዓመት ሆኖኛል በአሁን ሰዓት ኒትሪሽን ውስጥ ነኝ። ዊክ ውስጥ ሰራ ያለው እና ማስተርሴን በህዝብ ፕሮሞሽን ማኔጅመንት ተመሩ ያለው። ሰላም ኤሎን አስመሮ ይባላለሁ። በአሁን ሰዓት የሁለተኛ ዓመት የባዮሎጂ እና ባዮኬሚስትሪ ተማሪ ነኝ። አዲያ ዩኒቨርሲቲ በ2022 ተመራቂ ነበርኩ። ከሀይ ስኩል የኤል ኤ መንቲ ነበርኩኝ። በአሁኑም ዓመት ተመልሼ መትር አደርጋለሁ። ይህንን እኛ ለእኛ የተባለውን አገልግሎት መርሃግብር ለመጀመር የገፋፏችሁ ምክንያቶች ምን ነበሩ ኤሌን? የጀመር ነው ቶኒ ቶኒ ላይ ነበረ ዱሪን ፓንደሚክ ሁሉም ነገር በተዘጋበት ጊዜ ነበር የጀመር ነው። ግን ከዛ በፊት እኔና አራት አምስት ወደች ሆነ የጀመርነው ፕሮግራሙን። ከዛ በፊት ኢንዲቪዥዋሊ እንረዳ ነበር ተማሪዎች። ኮሌጅ ከገባም በኋላ ኢንዲቪዥዋሊ መጽሐፍ እንዳለባቸው፣ ስኮላርሽፕ ምን አፕላይ ማድረግ እንዳለባቸው እንረዳቸው ነበር። የዛኔ ፓንደሚክ ላይ ሁሉም ነገር ሲዘጋ ለምን አንድ ላይ ለሰመር ብቻ ለምን አንረዳቸውም? የተወሰነ ወርክሻፖች ኦርጋናይዝ አድርገን እንረዳ ብለን ነበር የጀመርነው በዛ ሰዓት። ስንጀምረው በጣም ብዙ ሰው አፕላይ ያደረገ ብዙ ሎከ ስንነግራቸው፣ ያ ኤቨሪበዲ ስ ሃፒ ን ኢንትረስትድ ቱ ቢ ፓርት ኦፍ ፕሮግራም። በዛ ሰዓት እንደዛ ሲሆን ለምን እንደዚህ ከሆነ ለምን አንቀጥለም ይሄንን ፕሮግራም ከዚህም በተረፈ አመቱ ሙሉ እርዳታውን እንንቀጥልና የት እንደሚደርስ እኒህ ብለ ነበር የጀመር ነው። በከፍተኛ ትምህርት ውስጥ ማለፍ ለትልቅ ስኬት እና ለትልቅ ውጤት እንደሚያበቃ ሲነገር እንሰማለን። ሂደቱ የራሱ የሆኑ ውጣ ውረዶች እንዳሉ ይሰማል። ከሁለተኛ ደረጃ ትምህርት ወደ ከፍተኛ ትምህርት ወደ ዩኒቨርሲቲ ወደ ኮሌጅ መሄድ የሚፈልጉ ሰዎች የሚገጥሟቸው ችግሮች ምንድን ናቸው? እስቲ ከልምዳችሁ ንገሩኝ። አመንቲ ወደ አንችል መለስ ያው በመጀመሪያ ፕሮሰሱን ምን እንደሆነ አለማወቅ ነው፣ ወይም ደግሞ ከየት እንጀምር የሚለውን ነገር አለማወቅ ነው። ምክንያቱም መጀመሪያ ስትሆን ስፔሻሊ ላይክ ፋሚሊ ውስጥ አንተ የመጀመሪያ ከሆነ እዚህ ሀገር እንዲህ ነው ኮሌጅ ለመሄድ ፕሮሰስ የምትጀምረው ምን ማድረግ አለብን? ኬት መጀመር አለብን? የት ኮሌጆች አፕላይ ማድረግ አለብኝ የሚሉት ከዛ ደግሞ ኮሌጅ አፕሊኬሽን ስናነሳ ደግሞ በውስጡ ብዙ ብዙ እንትን የሚሉ ነገሮች አሉ። ኤሴ መጻፍ አለ፣ አስተማሪዎችን ሪኮሜንዴሽን መጠየቅ አለ። ሰው እነዚህን እነዚህን ነገሮች ኬት ጀምር፣ የት ላድርገው የሚለው ቻሌንጅንግ ይሆናል አለማወቁ ማለት ነው። ለዛ ነው እኛም በዚህ ልጆችን ጋይድ ለማድረግ ስፔሻሊ ከሃይስኩል ከዘጠነኛ ክፍል ጀምሮ ስለሆኑ ልጆች ያሉን አብረውን ሊቆዩና አስራ ሁለተኛ ክፍል ላይ ሲደርሱ ፕሮሰሱን ሊጀምሩ ሲሉ ዋንቱ ዋን ደግሞ ወርክሾፖችንም በማዘጋጀት በዛ ስተድ ለመርዳት እንድንሞግራ እንግዲህ እናንተ በዘረጋችሁት መርሃ ግብር ውስጥ በርካታ ተማሪዎች ተጠቃሚ እንደሆኑ በከፍተኛ ትምህርት ተቋማት ውስጥ እንደሚገኙም ሰምተናል ከነዛ መካከል እንግዲህ አንዷ ዛሬ አብራናለች ኤሎን እኛ ለኛ በዘረጋቸው ተግባራት ውስጥ በመታቀፍሽ ምን አተረፍሽ በምን ደረጃ ተጠቃሚ ሆንሽ በብዙ ተጠቀሚ ያለው ለኛ ፕሮግራም ብዙ ልቤ ውስጥ ከፍተኛ ቦታ ያለው ድርጅት ነው። አማንን ፐርሰናሊ ነበር የምታወቀው ሃይስኩል ከመግባት በፊት እሱ ነው ኢንቫይት አድርጎኝ መንቲ የሆንኩት። ከዛ ከአመንቲ ጋር በማቺንግ ፕሮሰስ ውስጥ በሜጀር ወይ በኢንትረስት አላይን የምታደርገው ሰው ጋ ነው አብረን የምንመደበው። ከአመንቲ ጋ ተመሳሳይ የሳይንስና የሄልዝ ኢንትረስት ስለነበረን አብረን ሜንቶር የሆነች በጣም ከሚከብዳቸው ከሚከብዱት ነገር ስለ አስራ ሁለተኛ ክፍል ኮሌጅ አፕሊኬሽን ፕሮሰስ ይሄ የብቸኝነት ስሜት ነው። እኔ ብቻ ነኝ ይህንን አፕሊኬሽን የምንፈጽመው፣ አስተያየት የሚሰጠኝ ሰው ላይኖር ይችላል፣ የሚያግዘኝ ጥያቄ ሲኖረኝ ይረዳኛል ብዬ ማሰብ ሰው ላይኖር ይችላል እና እሴም በመጽሐፍ በሆነ ብዙ እሴዎች። ይጠይቃል ወይ ስኮለርሽፕ ቢሆንም የክላስ የትምህርት ቤቶች አፕሊኬሽን ቢሆንም ብዙ ጽሁፍ ይጠይቃል። በእሱ በጣም ፊድባክ በመስጠት በማሻሻል አግዛኛለች አመንቲ። ሌላው ደግሞ ወርክሾፖች በዚህ ፕሮግራም በሚደረጉት ስለተለያዩ ስኮለርሽፕ ስኮላርሽፕ ኦፖርቹኒቲዎች ወይም እንዴት ረዚሜ ኤዲት ማድረግ እንደሚቻል በጣም ረቶኛል። ሶስተኛ ደግሞ አንዳንድ የኦፖርቹኒቲዎች ኢንተርንሽፕ ሊሆን ይችላሉ። አንድ በአስራተኛ ክፍል ያለው የኢንተርንሽፕ ኢንተርን አድርጌ የነበረ እና እንዴት ለዛ ሮል አፕላይ ማድረግ እንደምችል እና ረዝሜን እንዴት እንደማዘጋጅ በጣም ረድተውኝ ነበረ። አይ ቲንክ አብዛኛው ክፍተቱ የሚፈጠረው የሚመስለኝ ብቃት ሊኖር ይችላል፣ ፍላጎት ሊኖር ይችላል ግን እዛ ቦታ ላይ ለመድረስ ያሉትን እሴዎች መጽሐፍ ወይም ሬዚሜን ማስተካከል ይወደኛል ብዬ ማሰቡ ሰው አልነበረም እና አንድ መጨመር ንፈልገው ደግሞ የሚያስፈራም ጊዜ ነው። ፊውቸርህ የትም የት እንደመማር ወይ የት እንደሚሄድ ከአንድ ዓመት በኋላ የማታውቅበት ጊዜ ነው። የዛን ጊዜ አብሮ ቆሞ አይ ትችላለህ፣ በአንተም ሊሳካል ይችላል ብሎ ኢንኮሬጅ የሚያደርግ ሰው በጣም ኢንቫሉብል ነው። በዛን ሰዓት አማኑኤል፣ ወደ አንተ ልመለስ። ይህንን በማድረግ ሂደት ውስጥ ፈተና ጥለው ብን ነበረ ግን ተወጥናችኋል የምትሏቸው አሁንም የሚገጥሟቸውም ካሉ ልታነሳቸው እችላለሁ አባት ፈተናዎች እና ተግዳሮቶች ምን ነበሩ? አንድ ቻሌንጅ ያጋጠመን እስከዛሬ ብዬ የማስበው ሁላችንም የራችን ታይም ኮሚትመንት ያስፈልጋል። እሱን ታይም ከኑሯችን ውስጥ ከሁላችን ቢዚ ላይፍ አለን። እኔ ፎር ኤግዛምፕል ማስተር ፕሮግራም ውስጥ ነኝ ቲም ስኩል ነበረ ነው ሁላችንም ዴዲኬት ታይም ስለምናደርግ ከዛ ወተን ለዚህ ፕሮግራም ታይም ዴዲኬት ማድረግ አንዱ እሱ ይከባድ ነው። ከዛ በተረፈ ደግሞ አንድ ነገር ችግር ብሎ የሚያጋጥመን እዚህ ላይ ተማሪዎች ከመጡ በኋላ ኢንተረስት ሆነ ይመጣሉ፣ ግን ፕሮግራሙ ስተጋቡ በኋላ ይህንን አድርጉ ስንላቸው ኢምፖርታንሱን አያዩትም፣ ያንግ ስለሆኑ ዴይ ዶንት ሲ ዘ ኢምፖርታንስ ኦፍ ሜንቶርሽፕ። እኔ እዚህ ስመጣ በጣም አጋጥሞኝ ነበር። ቢካዝ አድናነው ሀብት ናቪጌት ሲስተም ምን ክላስ እንዳለብኝ አላውቅም ነበረ። ኮሌጅ አፕሊኬሽን ሲስተሙ እንግሊዝኛ አልችልም ነበረ እና የተወሰኑ ሰዎች ባይሉ ኖሮ አሁን ለደረስኩበት ቦታ መድረስ አልችልም ነበር። ስለዚህ ለተማሪዎች ያን ሆነው ያንን ኢምፖርታንስ ኦፍ ጋይደንስ አለማወቃቸው አንዱ እሱ ነው ችግር ብዬ የማስበው ናአቲቭ አይሆንም። ይህን ኢምፖርተንስ ቻሌንጂንግ ክላስ ለምንደወስደው ቀላል ክላስ እያለ ብለው ነው እንደዛ ብሎ ሊያስባሉ ይችላሉ። ግን ራሳቸውን ቻሌንጅ ባድደረገው ጊዜ ወደ ኮሌጅ ትራንዚሽናቸው በጣም ያቀልላቸዋል። ዩዝዋሊ ጎላችን ተማሪዎችን የሚችሉት ደረጃ እንዲደርሱ ነው። ዩኒቨርስቲ እንዲገቡ ነው የምንፈልገው እና እዛ ደግሞ ገብተው እንዲወጡ ምንፈልጋለን። መግባት ብቻ ሳይሆን እዛም ኮሌጅ ትራንዚሽኑን ኦቨርካም አርገው ሌሎች ቻለንጅ የሚጠቱም ኦቨርካም አርገው እንዲወጡ ነው የምንፈልገው እና ለዛ መሰረት ለመጣል አሁን እዚህ ሃይስኩል ላይ ያሉ ራሳቸውን ቻለንጅ ማድረግ አለባቸው። ኢንቮ ማድረግ አለባቸው። ሰው ኦልሬዲ ነው ፕራክቲስ አድርገው ለዛ እንዲደርሱ ነው የሚረዳቸው። እዛ ከገቡ በኋላ በራሳቸው ተማምነው እንዲወጡ ይረዳቸዋል። ስለዚህ ላይ ያንን አለማወቅ በኢምፖርታንስ ሜንቶርሽፕ አንዱ ችግር ነው ብዬ አስባለሁ። ወደ ኤሎን ልመለስና ከፍተኛ ትምህርት ከበቃሽ በኋላ ተመልሰሽ ደግሞ በአሁኑ ሰዓት ሌሎችን ለማገዝ እንቅስቃሴ ውስጥ እንደሆንሽ ሰምቻለሁ። እኔም ተመልሼ ከስር ላሉ ልጆች የመንገድ አመላካችነቱን ስራ ቀጥላለሁ። እንድት ያደረገች ምክንያቱ ምንድን ነው? ፋይዳውስ ምንድን ነው? የማድረጉ ትልቁ ነገር እዚህ ቦታ ለመድረሴ የራሴ ጥረት ብቻ አይደለም። በጣም ብዙ ሰው ነው በእኔ ትምህርት ዩኒቨርስቲ ያደገው። እጅግ እንትን እና እንደ ግዴታም ብዬ ነው የማስበው። ዩኒቨርስቲ የተደረገበት ሰውን እንደዚህ ሪሶርስ የተሰጠው ሰው መልሶ መስጠት ለዛ ኮሚኒቲ ግዴታ ነው ብዬ አስባለሁ። የዛ ውጤት ስለሆንኩኝ በራሴ ብቻ እዚህ አልደርስም ነበረ። እና ለሌላ ሰው በእኔ ባለፈበት እና አንዳንዴ ደግሞ ካለፍኩ በኋላ ወደ ወደኋላ ሳስባቸው አንዳንድ የምሰጣቸውን ምክር በዛም ቦታ ሆኜ ትልቅ ችግር የመሰለኝ ነገር ወይም እኔ አልደርስበትም ብዬ የማስበው ነገሮች ለካ አሁን ይህን ያህል ትልቅ አልነበሩም እና አንድ ነገር ብነግር ለአንድ ከኔ ከኋላ ላለ ሰው አንድ አድቫይስ ብሰጥ ይህንን ሰጀስት ባረግ ብዙ ጭንቀት ብዙ አላስፈላጊ ጉዞ ሴቭ የሚያደርጉ ይመስለኛል፣ አልፎ ላለ ሰው ወደኋላ ሲያስብና። በአሁን ሰዓት ያው በምችለው መጠን ጊዜ እንደ ተማሪነት መጠን ጊዜ ብዙ ላይኖረኝ ይችላል። በማገኛቸው ጊዜ አሴም ይሆናል የሆነ አፕሊኬሽን መላክም ሊሆን ይችላል። በተሻለኝ መጠን እልካለሁ እና በጣም ደስ የሚለው የሚያበረታታውም ሌላ ሜንቶሮችን ማየት ነው። ለተማሪዎቻቸው ለሜንቲያቸው ኢንቨስት የሚያደርጉትን ሰዓት ሳይ፣ ያም በጣም ኢንስፓይር ያደርገኛል። ይሄ አሁን የጀመራችሁት የእኛ ለኛ ሜንቶርስ በትምህርት ዙሪያ የማማከሩ መንገድ የማሳየቱ መርሃ ግብር ደርሶ ማየት የምትፈልጉበት ደረጃ ምን እንደሆነ አጠር አጠር እያደረጋችሁ ነገ አሳባችን ወደፊት በጣም ብዙ ተማሪዎችን ማዳጥ አስ ዩስ ናጅስ ዲቪ አመት እንዳለችው በመላው አሜሪካ በይ መርዳት ነው ሃሳባችን። ከዛ በተረፈ ደግሞ ሃይስኩል ተማሪ ብቻ ያሉ ሳይሆን ሚድል ስኩል ሌቭልም ወርደን እነሱን ረተን ወደ ሃይስኩል እንዴት፣ ብዙ ሪሶርሶች አሉ በጣም ብዙ ኦፖርኒቲ መውሰድ የሚችሉበት አጋጣሚ ስላሉ እንዴት እነሱን ተጠቅመው ሃይስኩልም ሲገቡ እንዴት ትራንዚሽኑን ስሙዘስፋስ እንዲሆንላቸው ነው ሃሳባችን። እኔ ትልቁ ምለው እኔ እናንተን በተገናኘበት መድረክ ላይ ያየሁት ትልቁ ጋፕ ከወላጆች ጋር ያለው ነገር ነው እና ወላጆችን ልጆች እንዴት ነው ረዳለው የሚለው ወይም ደግሞ እንዴት ጋይድ ማድረግ እችላለ የሚሉትን በጣም ጋፍ አለ። ስለዚህ ሌላ ኮላብሬሽን ከወላጆች ጋር ለወላጆች ትሬኒንግ በመስጠት ሊሆን ይችላል። እነሱም ደግሞ ያሳለፉበትን ለሌሎች ሼር ለማድረግ እሱን ኮነክሽን መፍጠር እንፈልጋለን። እኛም ያሳለፍንበትን ሼር በማድረግ ከወላጆች ጋር ያለንን ኮላብሬሽን በደንብ አጥብቀን መስራት እንፈልጋለን። በጣም አመሰግናለሁ። አማኒኤል፣ አመንቲና ኤሎም፣ እኛ ለኛ የተሰኘውን ትውልድ ኢትዮጵያንና ኤርትራውያን ተማሪዎችን ለከፍተኛ ውጤት ለማብቃት በማማከር ዙሪያ ስለሚንቀሳቀሰው መርሃ ግብር ስለነገራችሁን፣ ስላጋራችሁን ሀሳብ ሁሉ በጣም አመስጋኝ ነኝ። መልካሙ ሁሉ ይግጠማችሁ፣ በርቱ እ እኛ ምናመሰግናል። የጋቢና ዘገባዎች ይቀጥላሉ። አሁን ደግሞ የምናልፈው ወደ አፍሪካ ነክ ርዕሰ ጉዳዮች ነው። በርካታ ወጣቶች ድምጻችን አይሰማም ብለው በሚናገሩባት ሀገር አንዲት ተስፈኛ ፖለቲከኛና ተሟጋች ወጣቶች ድምጻቸው ተሰሚ እንዲሆን ጥረት በማድረግ ላይ ትገኛለች። የ23 ዓመቷ ናታሻ ሙዋንሳ በዛምቢያ የሰውን ቀልብ የሳበችው ከ10 ዓመታት በፊት እንደ ኤሮፓያን አቆጣጠር በ2014 በሀገሪቱ ብሔራዊ ቴሌቪዥን በተላለፈውና ጁኒየር ፕሬዚዳንት በተሰኘው ውድድር ሁለተኛ በወጣችበት የትምህርት ወቅት ነበር። ተመልካቾች ውድድሩን እንደመዝናኛ ቢቆጥሩትም ናታሻ ግን በአመራርና ና በተሟጋችነት የወደፊት ትልሟን የጀመረችበት አጋጣሚ ነበር። የአሜሪካ ድምጿ ሙካ ሲቢኩ የላከችውን ዘገባ እንግድ ወልዴ እንደሚከተለው አጠናቅሮታል። ሊቪንግስተን በተሰኘች የዛምቢያ የቱሪስት ከተማ ያደገችው ናታሻ ሙዋንሳ ገና ለጋሳለች ሳለች ነበር አንድ ቀን ድምጿን ተጠቅማ ዓለምን እንደምትቀይር ያለመችው። በእንደ አውሮፓን አቆጣጠር 224 በዓለም የጤና ድርጅት ጉባኤ ላይ ንግግር ያደረገች በዕድሜ ወጣቷ ተናጋሪ ስትሆን ህልሟን እውን አድርጋለች። በስምንት ዓመቴ ምን ማድረግ እንደምፈልግ ማሰብ ጀመርኩ። በዚህ ዓለም የእኔ ሚና ምን ይሆናል ስል ማሰብ ጀመር ጀመርኩ ተጽዕኖ እንዴት መፍጠር እንዳለብኝ፣ ለታሪክ ምን ትቼ እንደማልፍ ማሰላሰል ጀመርኩ። እናም ብዙ መጽሐፍትንና ጽሁፎችንም አነበብኩኝ። በርካታ ቪዲዮዎቹንም ተመለከትኩ። ሰዎችንም አወቅኩኝ። እንደ ማላላ ዩሱፍ ዛይ፣ ማርቲን ሉተር ኪንግ፣ ማልከም ኤክስ የመሳሰሉ ሰዎችን አወኩኝ። እነዚህ የማህበራዊ ፍትህ ጀግኖች እንዴት ድምፃቸውን ተጠቅመው ለሌሎች እንደቆሙ ሳውቅ ገረመኝ። እናም እኔም ያንን ማድረግ እንዳለብኝ አሰብኩ። ናታሻ ሙዋንሳ በመቀጠል በሚዲያ ዘርፍ በመሰማራት ለወጣቶች መብት ሰርታለች። ለህፃናት መብትና እድገት ላይ የሚሰራ የሚዲያ ድርጅትን ተቀላቀልኩ። በሚዲያው ላይ የሚሰሩ ወጣት ልጆች በህፃናት መብት ላይ ታሪኮችን ሲዘግቡና ልጆችን በያሉበት ማህበረሰብ መብታቸውን እንዲያከብር መስራታቸውን ሳይ ተደነቅኩኝ። የዚህ ስራ አካል መሆን ፈለግኩኝ። የወደፊቱ የሚዲያ ሁኔታ ሁሌም የማስብበት ጉዳይ ነው። ምክንያቱም ሚዲያ ትልቅ ኃይል አለው። ፊውቸር ኦፍ ሚዲያ የተሰኘው ፕሮጀክት የናታሻ ሀሳብ ሲሆን ወጣቶች ሚዲያን በመጠቀም ድምፃቸውን እንዲያሰሙ ታበረታታለች። ናታሻ በአመራር እና በተሟጋችነቷ በርካታ ሽልማቶችን ተቀብላለች። በልጅነቷ የተሳተፈችበት የቴሌቪዥን ውድድር ምን ያህል እንደጠቀማት ታወሳለች። I realize that it can be quite a lot to do and handle as a president and as a young president. እንደ ፕሬዝዳንት ሁሉን ማድረግ አስቸጋሪ እንደሚሆን ተረዳው። ወጣት እንደመሆኔ ያኔ ልምድ ልፈጥር የምችለው ተጽዕኖ ግልጽ አደረገልኝ። ንግግር የሚያደርግ ብቻ ሳይሆን ፖሊሲዎችን ተግባራዊና ፍሬያማ የሚያደርግ ሰው ፈለኩኝ። የፖለቲካ ህልም አለኝ አዎ። ለምሳሌ የጤና ሚኒስቴር ወይም ደግሞ የቴክኖሎጂ ሚኒስቴር ወይም ደግሞ ተመሳሳይ ስልጣን ብይዝ እላለሁ። ናታሻ መሪ ለመሆን ያላትን ህልም እውን እንድታደርግ በቅርቧ ያሉ ሰዎች ይደግፏታል። ቻሪቲ ቤሳ ሙዋንሳ የናታሻ እናት ናቸው። ፍላጎትንና ቁርጠኝነትን ያዳበረችው ገና የሰባት ዓመት ልጅ ሳለች ነው። ለእውነት የምታቀነቅንና የምትቆም መሆኗ ያኔ የጀመረ ነው። ጆሴፍ ሉንጉ ደግሞ ጓደኛዋ ነው። በራሷ የምትተማመነች። ሀሳቧን ለመናገር የማትፈራ ነች፣ ለራሷም የምትቆም ነች። ምንም አለማድረግና ዝም ብሎ መቀመጥ ትልቅ ችግር እንደሆነ ነታሻ ትናገራለች። ምንም አለማድረግ አንዱ ትልቅ በሽታ ነው። እያንዳንዱ የሚጫወተው ሚና አለ። ያንን ሚናችንን ለይተን አውቀን ወደ ስራ መግባት አለብን። በዛምቢያ ያሉ ወጣቶች በአመራርና ተሟጋችነት ተሳትፏቸው የሚጨምር ከሆነ ለሀገሪቱ የተሻለ ነገንና ልማትን እንደሚያመጣ ነታሻ ታምናለች። ከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የጋቢና ቪኦኤ የወጣቶች ወይም ደግሞ የአዲሱ ትውልድ ድምጽ መሰናዶን ነው። ከእኛ ጋር ስለሆናችሁ እናመሰግናለን። አስተያየት ወይም ደግሞ ጥያቄ ቢኖራችሁ በዚህ መርሃ ግብር ላይ መሳተፍ ብትፈልጉ በቪኦኤ አማሪክ የፌስቡክ ገጽ ላይ በመግባት ለጋቢና ቪኦኤ ብላችሁ አስተያየታችሁን አስቀምጡልን። ስልቁጥራችሁን ተውልን፣ እዛ ላይ በመደወል የእናንተን አስተያየት የምንቀበል ይሆናል። የመጨረሻው ዘገባችን ደግሞ ወደ ደቡብ አፍሪካ ነው የሚወስደን በደቡብ አፍሪካ የሚገኙ ሁሉም ሚኒባስ ታክሲዎች የነዳጅ ጋዝ በነዳጅ ጋዝ የሚሰሩ ናቸው። ነገር ግን በአንድ ዩኒቨርሲቲ ውስጥ ያሉ መሀንዲሶች የገነቡት ሙሉ በሙሉ በኤሌክትሪክ ኃይል የሚሰራ ሚኒባስ ታክሲያቸው ከሚጠበቀው በላይ ውጤት ማግኘቱን ተከትሎ ነባሩ ሁኔታ ለመለወጥ ተስፋ እንደሚኖረው አስበዋል። በቪኪ ስታርክ የተሰናዳውን ዘገባ ሐብታም ስዩም እንደሚከተለው አሰናድቶታል። የሚገመቱ የሚኒባስ ታክሲዎች በመላው ደቡብ አፍሪካ ለሚገኙ ሰዎች የመጓጓዣ አገልግሎት ይሰጣሉ። ተሽከርካሪዎቹ አመቺና ታዋቂ ከመሆናቸው በተጨማሪ ነዳጅ ጋዝን በኃይል ምንጭነት ይጠቅማሉ። ይህ በበኩሉ ለአየር ብክለት አሉታዊ ያበርክቶት አለው። በደቡብ ምዕራብ ደቡብ አፍሪካ በሚገኘው ስተለንቦስክ ዩኒቨርሲቲ ውስጥ የሚማሩ የምህንድስና ተማሪዎች የሀገሪቱን የሚኒባስ እንቅስቃሴ ወደ ኤሌክትሪክ ለመቀየር እየሰሩ ነው። በአንድ ዓመት ጊዜ ውስጥ ቡድኑ በነዳጅ ጋዝ የሚንቀሳቀስ ሚኒባስ በኤሌክትሪክ ኃይል አገልግሎት እንዲሰጥ አድርጓል አድርጓል የቡድኑ አባላት በሀገሪቱ ታሪክ የመጀመሪያው እንደሆኑ ይናገራሉ። የምህንድስና መምሩ ቲነስ ቦይሰን እንዲህ ያለው ቅየራ ሾፌሮችን ገንዘብ እንዲያተርፉ እንደሚያግዝም ይናገራሉ። በእጅጉ ገንዘብ ለመቆጠብ ያስችላል። ሀሳቡ እንዲኖራችሁ ለማድረግ ያህል አዲስ የኤሌክትሪክ ታክሲ ከገዛችሁ በሰባት ዓመት ውስጥ ሙሉ በሙሉ ከፍላችሁ መጨረስ ትችላላችሁ። በጋዝ የሚሰራውን ወደ ኤሌክትሪክ ከቀየራችሁ ግን ከፍሎ ለመጨረስ የሚፈጀው ጊዜ አንድ አመት ብቻ ነው። የዓለም ሙቀት መጨመርን ለመገደብ በተባበሩት መንግስታት የካርበን ልቀት ቅነሳ ግቦች ቢኖሩም ደቡብ አፍሪካ ውስጥ ግን የኤሌክትሪክ መኪናዎች መስፋፋት በእጅጉ አስጋሚ ነው። የአውቶሞቲቭ ንግድ ምክር ቤት ባለፈው ዓመት በሀገሪቱ ከአንድ ሺህ በታች የኤሌክትሪክ ተሽከርካሪዎች ብቻ ተገዝተዋል ብሏል። ለብዙዎቹ የኒህ መኪኖች ዋጋ በእጅጉ የተወደደ ነው። ከቅርብ ጊዜያት ወዲህ ደግሞ በአብዛኛው ከድንጋይ ከሰል የኃይል ምንጮችን የሚያገኘው የኤሌክትሪክ ኃይል መዋዠቅ ሰዎች መኪኖችን ከመግዛት እንዲቆጠቡ አድርጓቸዋል። ጆሽዋ ሴለው በዩኒቨርሲቲ ውስጥ የምህንድስና ተማሪ ነው። ደቡብ አፍሪካ ውስጥ ያለው የኃይል ስርጭት የተገደበ ነው። በየዋነት ተነሳስቶ የኤሌክትሪክ መኪናዎችን ማስተዋወቅ ችግሩን ያባብሰዋል። ስለሆነም በጉዳዩ ዙሪያ ስልት እየነደፍን እንገኛለን። እዚህ ያሉት የምህንድስና ቡድን አባላት ተሽከርካሪዎች ኤሌክትሪክ የመጠቀማቸው ጉዳይ ደቡብ አፍሪካ ውስጥ የማታ ማታ መለመዱ አይቀሬ ነው ባይ ናቸው። የፀሐይ ኃይል ደግሞ ይህ ይሳካ ዘንድ ከፍተኛ ሚና ይኖረዋል። በቀጣይ መርሃ ግብራቸው የህዝብ መጓጓዣዎችን ወደ ኤሌክትሪክ ኃይል ተጠቃሚነት ለመቀየር ጥረት ያደርጋሉ። ለአሁኑ ግን መሐንዲሶቹ የሚኒባስ ታክሲ መርሃ ግብሩ እድሜ እንዲረዝም የመንግስትም ሆነ የግሉን ዘርፍ የገንዘብ ድጋፍ ይሻሉ። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል ሀሳብና ጥቁማችሁን የመደመር ምልክትና አንድ ቁጥር አስቀድማችሁ በ2022276379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። የተከበራችሁ ተመልካቾቻችን የዕለቱ መሰናዶ ተጠናቀቀ። ኤደን ገረመውና ብርሃን ኃይሉ አብረናችሁ ነበርን። ሰላም ጠናስጥልን ደናደር